አቶ የሺዋስ አሰፋ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር። በአሁኑ ወቅት ስድስተኛው አገር አቀፍ ምርጫ ለመካሄድ ኢትዮጵያ ውስጥ በዝግጅት ላይ ነው። ከዛም ከተወዳዳሪዎቹ አንዱ በተፎካካሪ ፓርቲዎች በኩል ኢዜማ ይገኛል። በአንጋፋነት ወደ ምርጫው ከመሄዳችን በፊት በአሁኑ ወቅት ኢትዮጵያ ውስጥ ያለውን ወቅታዊ ሁኔታ በምን መልክ ነው ኢዜማ የሚመለከተው ወይም የሚገልጠው? ሰው በጣም አመሰግናለሁ። ካዛውን ሲቤት ስንም በጣም አመሰግናለሁ፣ ሀሳባችን እንድንገልጽ እዛም በአውስትራሊያም ሌላውም አካባቢ ያሉ ወገኖቻችንን እንድናገኝ እድሉን ስለሰጣችን በጣም አመሰግናለሁ። ሀሳውን ሲቤት ስራ በአሁኑ ጊዜ ያለው ኢትዮጵያ ውስጥ ከዚህ በፊት በተደጋጋሚ ሞክረን ችግር ውስጥ የገቡ የለውጥ ቲምሮች ነበሩ። በአስራ ዘጠኝ ሀምሳ ሶስት በስልሳ ስድስትን ስልሳ ሰባት በሰማኒያ ሶስት በዘጠና ሰባት እንደዚህ አይነት የኢትዮጵያ በዲሞክራሲ ደመች ሀገር እየሞከረ ግን የተሸፈባቸው አጋጣሚዎች ነበሩ። ስለዚህ ይሄኛው ከነዚያ የቀጠለ ነገር ግን በጣም በተወሳሰበ ችግር ውስጥ አገሪቱ ያለችበት ሁለተኛው እና አንዱ አማራጭ ኢትዮጵያን ዲሞክራሲያዊት ሀገር ማድረግ ብቻ የሆነበት ከዚያ ውጭ የሆነው ግን እንደተያይዘው መጥፋት ሆነበት ሁኔታ ነው ያለው። እና አሁን ስድስተኛው ምርጫ እንደዚህ ይላሉ ኢህአዴግ የነበሩ ወይም እነዚህ ሰዎች አንዳንዶቹ፣ ግን ለኢዜማ የመጀመሪያው ዲሞክራሲያዊ ምርጫ ይደረገበት ሀገሪቱን ዲሞክራሲያዊ ያደረጋል ሙሉ በሙሉ በሚል እንኳን የዲሞክራሲ መሰረት የሚጣልበት ነው የሚል ተስፋ ጥለን ነው የምንሄደው። ስለዚህ አሁን ያለው ሁኔታ በአንዳንድ አካባቢዎች ችግር ይፈጠራል እንሰማለን። ግን ደግሞ የምርጫ ወረዳ ሀገሪቱ ላይ ያለው አምስት መቶ አርባ ሰባት ነው። ወረዳዎቹን እንደው ብንቆጥራቸው ሀምሳ አርባ አካባቢ እንኳን አይሆኑም ችግር ያለባቸው። ስለዚህ ቢያንስ በአምስት መቶ ምርጫ ወረዳም ምርጫውን ማድረግ ይቻላል ማለት ነው። ከዚህ በፊትም በነበሩ ምርጫዎች አምሳ ወረዳ ስልሳ ወረዳ ትልቅ ሲሊም ሰላሳ ወረዳዎች አንድ ጊዜ እንደሁም የምናስታውሰው በኦካዴን አካባቢ በሶማሌ ክልል እንደዚህ የተወሰኑ ምርጫ ወረዳዎች ቆይተው ተዘርገዋል እና በዋናነት በትልቅ ቁጥር ጫውን ማድረግ የሚቻልበት እንዳልኩ በተሻለ የህዝብ ውክልና የሚኖርበት ምርጫ የሚደረግበት ይሆናል ብለን ተስፋ እናደርጋለን ያለውን አማራጭ እሱ ስለሆነ ስለዚህ እንደ ኢዜማ ባለፈውን በመግለጫ እንዳወጣ ነው፣ ለሚፈጠሩ ችግሮች በአንድ ጎናችን እየሰራን አንድ አይነችን እያለቀስን፣ በሌላኛው ደግሞ የቀጣዩን የዲሞክራሲያዊ ስርዓት መመስረት ነው እየተንቀሳቀስን ነው ያለነው። እና እውነት ነው ችግር አለ፣ ግን ደግሞ ተስፋ አለ ሀገሪቱ ውስጥ የሚል እምነት ነው ያለን። የኢትዮጵያ ሕዝብም በዚህ መንፈስ እና በዚህ ሁኔታ የሚችለው በሀሳቡ በጉልበቱ፣ በገንዘቡ፣ በሁሉም ነገር እንደው ምንም አቅም ቢያጣ እንኳን በጸሎት ይሄን ጊዜ እንደሚሻገር ሁሉም ሰው እንዲያግዝ ፈር እያቀረብ ነው በየዕለቱ ሀሳብ። ሰሞኑን ባወጣችሁት ወርሃዊ መግለጫ ላይ በተለይም የትግራይ የኮንሶና የመተከልን ጉዳይ አንስጣችኋል፣ በእጅጉ አሳሳቢ እንደሆነ፣ በሌላ በኩል ደግሞ ዜጎች ከስጋታቸው ተላቀው ወደ ሰላማዊና የተረጋጋ ህይወት እንዲመለሱ በፍጥነት ሁኔታዎች መመቻቸት እንዳለባቸውም አሳስባችኋል። በተለይ በእነኚህ ሶስቱ አካባቢዎች ያሉትን ሁኔታዎች ኢዜማ እንዴት ይገልጻቸዋል? በተለይም የህወሓትን ከኢትዮጵያ የፖለቲካ ህይወት መክሰሙን ተከትሎ በተለያዩ አራቱም የሀገሪቱ አቅጣጫዎች የተንቀሳቀስ ነው። በስራ አስፈጻሚ ውሳኔ ነው ህዝቦች ላይ መድረስ አካባቢዎች ላይ መድረስ ወረዳዎች ላይ መድረስ አለብን። ምርጫ ሲኖር ብቻ ሳይሆን ችግር ሲኖርባቸውም መጎብኘት ከጎናችሁንም ማለት አለብን። እውነተኛውንም ነገር ከሌሎች የተገለጸው እንዳለ ሆነው በሰብአዊ መብት እንደዚህ እኛም ያየነውን መግለጽ አለብን በሚል መሄድ ነው። በአጠቃላይ አንድ አስር ቀን የወሰደ ጉዞ ነው። ለሁሉም በሚባቸው አካባቢዎች በሙሉ የህዝቡ ኢትዮጵያዊነት ስሜት እንዳለ ነገር ግን ከሽግግሩ ጋር በተያያዘ በጣም ብዙ ጥንቅቶች መፈጠራቸውን በተለይ ደግሞ በትግራይ ክልል ከህወሀት ስራ ጋር በተያያዘ መከላከያ ሰራዊታችን ላይ በህዝባችንም ላይ በአጠቃላይ በሀገሪቱ ላይ ከባድ አደጋ እንደነበረ ያንን ግን ኢትዮጵያውያን ተባብረን ማለፋችንን ይህም ስናልፍ ደግሞ የጦርነት ውጤቶች ሀገሩ ላይ አካባቢው ላይ በደንብ በስፋት እንደሚታይ ጦርነቱ በባህሪ አውዳሚ ነው። የሚያወድነው ደግሞ በአብዛኛው ጦርነቱ ተፈጥሮበት የነበረው አካባቢ ነው የሚጎዳው። ብዙ ጊዜ ይህን ጦርነቱን የጫረው ሳይሆን ወይም ውጭ ሆኖ የሚያራግበው ሳይሆን ሕጻናት፣ ወጣቶች፣ አረጋውያን፣ በሽተኞች ናቸው ተጠቅሚ የሆኑትና ይህንን ቦታው ድረስ በሚሄድ እኔም በሄድኩበት በመቀሌ ከተማ የተዘዋወርኩ አይቻለሁ። የተጎዱትንም በስምንት ትምህርት ቤቶች መጠለያዎች የተቀመጡትንም እንደዚሁ ኮንሶ የሚሄደው አበባካሉ በሁለት ብሔረሰቦች መካከል በነበረው ግር ወይም በሁለት ብሔረሰቦች ኢሊቶች ነን በሚሉ ወይም በሚያራግቡ ሰዎች፣ በተወሰነ ደረጃ የመንግስት የታችኛ ወርከን ካድሬዎች በሆኑ በተፈጠረ ችግር ያለውን ነገር አይቷል። ተተከልም እንደዚሁ ምክትል ሊቀመንበሩ ዶክተር ጫኔ ሄደ አይቷል። ቦታውን የተፈጠረውን ችግር በሙሉ በዚህ በመጠየቂያ ደሰማሀው አቅርበናል። ማይካድራም የሄደ አንድ ቲም ነበረው እንደዚሁ በደንብ ሰዎችን በማነጋገር ሞቶባቸውን ቦታዎችን ሰዎችንም በማነጋገር የተቀበሩባቸውንም ቦታዎች በመጎብኘት እውነታውን ለኢትዮጵያ ሕዝብ ያሳይቷል። እና እንደጉዞ የተሳካና በደንብ ህዝቡን የደረስንበት ነው ማለት ይቻላል። እንደ እውነት ደግሞ በሰብአዊ መብትም በሌሎችም ተቋማት የወጡት እውነታዎችም ሆነው ቁጥሮችን ተቀበልን። ቢሆንም ግን ደግሞ በመላ ሀገሪቱ እንደሚሰራ የፖለቲካ ድርጅት እዚያው ድረስ ሄደን ማየት አለብን በሚል ያደረግነው። ስለዚህ በዚህ መልኩ ነው ያየ ነው። የምረጡኝ ዘመቻው የካቲት ስምንት ይጀመራል። እናንተም ያንን ከዛ በኋላ የካቲት አስራ ሁለት እንደዚሁ የኢዜማ ፓርቲ ኮንፈረንስ ይካሄዳል። በእነዚህ ሁለቱ በኮንፈረንሱ እና በምርጫ ዘመቻው ላይ ሕዝብ ምን ሊጠብቅ ይገባል? ከኢዜማ ኮንፈረንሱ በፓርቲያችን መሰሪያ ደንብ ላይ ያለ በየዓመቱ የሚደረግ ከጠቅላላ ጉባኤ ቀጥሎ ያለ የፓርቲው ከፍተኛ የስልጣን አካል ነው። ማኒፌስቶ ያጸድቃል። ፖሊሲዎችን መርምሮ ያጸድቃል። ሊቀመንበሩን እና የፓርቲውን መሪ ሪፖርት፣ ኦዲት ሪፖርት እንደዚህ የመሳሰሉትን መርምሮ ያጸድቃል። ማስተካከያዎች ካስፈለጉ ያደርጋል። ስለዚህ በኮሮና ምክንያት የተራዘመ እንጂ ባለፈው መደረግ ነበረበት፣ ከስድስት ወራት በፊት የፓርቲ ኮንፈረንስ ነው። ስለዚህ የኮንፈረንስ በጣም ብዙ ለፓርቲው አቅም የሚሆኑ ውሳኔዎችን የሚያሳልፍ በዛ በተረፈ ደግሞ ከሁሉም የሀገሪቱ ክፍሎች ከሁሉም ምርጫ ወረዳዎች አንዳንድ ሰው የሚወከልበት እንደመሆኑ የሁሉንም የሀገሪቱን ክፍሎች የምርጫ ሁኔታ፣ የዝግጅት ሁኔታ፣ የሰላም ሁኔታ፣ የሕዝቡን ሰላም ወጥቶ መግባት እና የሰላም ዋስትና፣ የጸጥታ የደህንነት ዋስትና ሁኔታ በእያንዳንዱ ያለው የሚመጣው ተወካይ የሚያረጋግጥበት ኮንፈረንስ ነው። ስለዚህ በጣም የፓርቲውን እድገት አንድ ደረጃ ከፍ የሚያደርግ ነው። ኮንፈረንሱ ወይም ይ ከኮንፈረንሱ ተከትሎ የሚደረገው የላውንች ግን፣ ኢትዮጵያ ውስጥ ምርጫ መኖር አለበት፣ ህዝቡ በመረጠው መተዳደር አለበት፣ ትክክለኛ ምርጫ መደረግ አለበት ከተባለ ኢትዮጵያ ውስጥ አማራጭ ፓርቲ ያስፈልጋል። እንደ ኢትዮጵያዊ አሁን ምን ሰርታችኋል ብንባል በልበ ሙሉነት መናገር የምንችለው አማራጭ የፖለቲካ ድርጅት ኢትዮጵያ ውስጥ እንዲኖር ሰርተናል። እሱ ተሳትቶልናል የሚል መጣል። በአሜሪካን፣ በአውሮፓ፣ በተለያዩ ሀገሮች አውስትራሊያም ጭምር ያን ሁለት ተወዳዳሪ ፓርቲዎች አሉ። አንዳንድ ጊዜ ሶስት አራትም ይሆናሉ። ከአምስት በላይ የሆኑበት እንኳ ብዙ አላውቅም። ግን ያን ሁለት ፓርቲ ወይም ሶስት ፓርቲ በጣም አስፈላጊ ነው፣ ምርጫ ካለ ይሄ አምባገነን ሀገሮች አውራ ፓርቲ እና ትልቅ ፓርቲ ምናምን የሚሉት ትክክል አይደለም። አውራ ፓርቲ ከተባለ ምርጫ አልቋል ማለት ነው። ምክንያቱም በአውራ እና በጫጭት መካከል ምንም ውድድር የሚባል ነገር አይኖርም። ስለዚህ አቻ ፓርቲ፣ ተወዳዳሪ ፓርቲ፣ ተፎካካሪ ፓርቲ ነው መኖር ያለበት። ስለዚህ እንደዚያ እንዲኖር አድርገናል። ምክንያቱም ከአምስት መቶ አርባ ሰባት የምርጫ ወረዳ አራት መቶ ሀምሳውን ማለት ከሰማንያ አምስት መቶ በላይ አገሪቱን መሸፈን የቻለ ፓርቲ ነው። ስለዚህ ይህንን ለሕዝብ የምናሳወቅበት በመዋቅር ብቻ ሳይሆን በሰው ሀይልም በፋይናንስም በፖሊሲም ዋናው ነገር በሀሳብ ለሀገሪቱ ምን ይጠቅማል፣ ለወጣቱ ምን ይጠቅማል የሚል ባበ የሚል ሀሳብ ከአርባ በላይ ያዘጋጀና የደረጀ ፓርቲ መሆኑን የምናሳይበት የኢትዮጵያ ህዝብ አማራጭ አለ። የመረጥከን እንደሆነ ለማስተዳደር ዝግጅ ነው ባት መርጠን እንኳን ምርጫ ትክክለኛ ሆኖ ከሄደ ኢትዮጵያ ያሸንፋለች እና ላሸነፈው ጨብጠን ለቀጣው አምስት ዓመት ይቅናህ ለማለት በጣም በሰለጠነ መንገድ የምንሄድ ልጆች ነን ብለን ለመግለጽ የተዘጋጀንበት ነው። በጣም በብዙ መንገድ ፖለቲካውንም አሰራሩንም ለማዘመን እየሰራ ነው ያለ ነው። ስለዚህ ያንን ዘመናዊ አሰራር ከመሰረታው ጀምሮ ብዙ እያሳየናቸው የመጣናቸው የዘመናዊ ፖለቲካ፣ የሀሳብ ፖለቲካ፣ የዜግነት ፖለቲካ አሰራሮች አሉ። ይሄኛውም ላወንቹም ራሱ እንዴት ምርጫ ትምርጫ እንደሚጀመር እንዴት በሀሳብ መወዳደር እንደሚቻል እንዴት ራስን አማራጭ አድርጎ ማቅረብ እና የሕዝብን ብይን ለመቀበል ዝግጅት እንደሚያስፈልግ በደንብ አድርገን ከሕዝባችን ጋር ምንነጋገርበት ስለሆነ በጣም ወሳኝ ነው ለኛ። ፈታ እንደሚያውቁት እንደ ሌሎች ሀገሮች በስደቱ አለም አርማዶ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በምርጫ በቀጥታ አይሳተፉም። ኢዜማ ከውጭ ለሚገኙ ኢትዮጵያውያን ራሱን አማራጭ የሆኑ ፖሊሲዎቹን ከመግለጥና ከማስረዳት አኳያ ከዛም ባሻገር በምርጫው ሂደት ውስጥ ምን አይነት ተሳትፎ ይኖሯቸዋል? በስደት ላይ የሚገኙ ኢትዮጵያውያን ከነሱ ጋርስ በምን መልክ ነው በተለያዩ መድረኮች ለመገ የመገናኘትና የወደፊቱንም የኢትዮጵያን አቅጣጫ በኢዜማ አማራጭ እሳቤ ወዴት ለማድረስ እንዳሰባችሁ የምታስረዱበት መንገድ አለ ከወዲሁ የተሰናዳችሁት? በውጭ ሀገር የሚገኙ ኢትዮጵያውያን ለእኛ ኢትዮጵያውያን ናቸው። በተወሰነ ደረጃ እንዲሁም በንጉሱን ጊዜ የሄዱ በደርግም በወያኔውን ጊዜ የሄዱ ሰዎች በአብዛኛው ተገፍተው ናቸው እና እዛም ሆነው የሀገራቸው ጉዳይ ለእንደበግባቸው ይኖረት የለውጥ ሂደቶች የስራ አራት አመቱ እየተጀመሩ የሚወድቁ የነበሩ የለውጥ ሙከራዎች በሙሉ እነዚህ በውጭ ያሉ ኢትዮጵያውያን አብረው ያሉ የተሳተፉባቸው መስዋዕትነት የተሰሩባቸው ናቸው። ስለዚህ ኢትዮጵያ ውስጥ ጥሩ ለውጥ ተካሄደ የእነሱ ጭምር ሆኑ ያረጋገጠ በቀጣይ ከምርጫም ጋር ከዜግነትም ጋር የተያዙ ስራዎችን ብንመረጥ ልንሰራቸው የምንችላቸውን ነጥቦች ያካተተ የዲያስፖራ ፖሊሲ አዘጋጅተናል። ይህን ፖሊሲ ብቻ ሳይሆን አክቻሉ ሌሎችንም ፖሊሲዎች በሚመለከታቸው ለምሳሌ ሴቶች የሚመለከት በሴቶች በሴት የህግ ባለሙያዎች አካል ጉዳተኞችን የሚመለከት አካል ጉዳተኞች የህግ ባለሙያዎች ያዘጋጁት ፖሊሲ አለን ልክ እንደዚሁ የዲያስፖራ ፖሊሲ በፈጣ በደንብ የተሳተፈበት ሀሳብ የሰጠበት ፖሊሲ ተዘጋጅቷል ለአሁኑ ግን እንግዲህ ከመንግስት ከምርጫ ወርድም ጋራ ከዚህ በፊት የተነጋገር ነው እና አፈጻጸም ከባድ ካልሆነ በስተቀር ልክ የተሰደዱ ሰዎች ለመጠለያ የሚመርጡት የዩኒቨርሲቲ ተማሪዎች ካምፓሳቸው እንደሚመርጡት ዲያስፖራዎችን ቢያንስ በአብዛኛው የሚገኙባቸው እንደ አውስትራሊያ፣ አሜሪካ፣ ዋሽንግተን እንደ አውሮፓ፣ ጀርመን የመሳሰሉ ሚ የመሳሰሉ ቦታዎች ላይ ዜግነት ያላቸው እስቲል እዛ እየኖሩ በተለያየ ምክንያት ግን ዜግነታቸውን ያልቀየሩ ቢያንስ የሚመርጡበት ሁኔታ እንዲመቻች እየጠየቅን ነው የነበረው። ነገር ግን እንዳልኩ ለአፈፃፀም አመቺ እስከሆነ ድረስ አሻራቸውን እንዲያስቀምጡ በጣም መልካም ነው በሚል ለምርጫ ወርድ ገልጠናል። ግን የአቅም ችግር በምርጫ ወርድም በመንግስትን በኩል ይህን ለማድረግ ብዙ ጥንነቱ እንዳለ ነው የሚታየም። እንደዚህ ለአፈፃፀም አስቸጋሪ ሳ ድረስ እዚህ ታሪካዊ ምርጫ ላይ እንዲሳተፉ ማድረግ የሚቻልበት ሁኔታ ሊመስል የሚል ተስፋ አለን። ለተረፈ ግን እንደ ዜማ ብንመራ እንዳልኩ ዜግነትን በተመለከተ ሀገራቸው ላይ መስራትን በተመለከተ ውጭ የሚያገኙትን ገንዘብን፣ ልምድን፣ ትምህርትን ሀገራቸው ላይ እንዲያለፍሱና ሀገራቸውን እንዲያቃኑ አድረግን በተመለከተ በጣም ጤነኛ እና ሌሎች ሀገሮች ህንድን፣ ሌሎችን ሀገሮች የመሳሰሉ የተጠቀሙበት የሚጠቀሙበት የሚገባ የዲያስፖራ ፖሊሲ አለምና እሱ ነ በሚሉ የቻፕተሩ ላሉን ደጋፊዎች እና አጠቃላይ ለሰፊው ደግሞ በሚዲያዎቹ በፖሊሲ ክርክር ጊዜ ይህንን የምናቀርብ ይሆናል። ምናልባት እንግዲህ ሌሎቹ ካላቸው ነው፣ አንዳንድ ፖሊሲዎች ገዥን ፓርቲ ጨምሮ ብዙ ፓርቲ የሌላቸው ነገር ግን ኢዜማ ብቻ ያለው ፖሊሲዎች አሉና። ካላቸው አከራከርበታለን፣ ከሌላቸው ደግሞ በብቸኝነት እናቀርበዋለን ማለት ነው። ፖሊሲ አቶ የሸዋስ አሰፋ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር። ከድሕረ ምርጫው ድረስ በተከታታይ ከኢዜማ ተወካዮች ጋር እንደምንገናኝ ተስፋችን ነው። ስለ ቃለ ምልልሱ እናመሰግናለን። እኔ በጣም አመሰግናለሁ። እንግዲህ የስቤስ ሬዲዮ በትግሉም ጊዜ አብሮን የነበረ አንተም፣ ከዛ አሁንም እንደ አሜሪካ ድምፅ፣ እንደ ጀርመን ሬዲዮ፣ እንደ ሌሎችም ትግሉም ወቅት አብራችሁ የነበራችሁ እንደመሆናችሁ በጣም አመስገን እንፈልጋለሁ። በተረፈ በምርጫውም ጊዜ በካምፔንም ጊዜ ከምርጫውም በኋላ ያሉ ውጤቶች ከዛም በኋላ በሚደረጉ ሀገራዊ ውይይቶች ፖሊሲ ሰዎችንም አመራሮችንም ባለሙያዎችንም እያቀረብን ስቤስ ላይ አሳባችን እንደሚሰጥ ቃል መዛ ፈልጋለሁ። በጣም አመሰግናለሁ። መልካም። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።